ህገ መንግስቱንና ህገ መንግሥታዊ ሥርዓቱን በኃይል ለመናድ የአመፅ ቅስቀሳና የሐሰት ወሬዎችን በመንዛት የሚታወቁ ናቸው ያላቸውን መጽሔቶችና አንድ ጋዜጣ ያሳትማሉ የተባሉ ተጠርጣሪዎች አቃቤ ህግ ክስ እንደመሠረተባቸው የፍትህ ሚኒስቴር መግለጫ ይፋ አድርጓል። ክሱ የአገሪቱን ህግ የተከተለ ስለመሆኑ ወይም ስላለመሆኑ ከወዲሁ መናገር እንደማይቻል የህግ ባለሙያዎች ይናገራሉ። መለስካቸው አምሃ ዝርዝሩን ይዟል። በኢትዮጵያ ቴሌቪዥን እና በሌሎችም የመንግስት ሬዲዮ ጣቢያዎች የተላለፈው ይህ የፍትህ ሚኒስቴር መግለጫ እንዳመለከተው የሀገሪቱን ህጎች በማክበር የመገናኛ ብዙሃን ስራን የሚያከናውኑ ድርጅቶችና ባለሙያዎች አሉ። ይሁንና በዚህ ተጸራሪ ቆመዋል ያሏቸው ድርጅቶችና የመገናኛ ብዙሀን ባለሙያዎች ደግሞ የሀገሪቱን ህገ መንግስትና ሌሎችንም ህግጋት በማናለብኝነት እየጣሱ እንደሚገኙ ይከሳል። በህገ መንግስቱ የተበጁትን ገደቦች በማናለብኝነት በመጣስ ስራዬ ብለው ብሔራዊ ደህንነትን አደጋ ላይ በሚጥል መልክ አመፅና ሁከትን የሚቀሰቅሱ አክራሪነትንና ሽብርተኝነትን የሚያወደሱ የሚያበረታቱ በህዝቡ መካከል የዘርና የሃይማኖት ጥላቻን የሚቀሰቅሱ የህዝብ መሪዎችንና የተ ተቋማትን መልካም ስምና ዝና በሀሰት የሚያጠፉና የሚወነጅሉ አንዳንድ ህትመቶች መኖራቸው ይታወቃል ብሏል። እንደ ፍትህ ሚኒስቴር መግለጫ አባባል ከሆነ እነዚህን ሆን ብለው ህግ የሚጥሱትን ድርጅቶችና የብዙሃን መገናኛ ባለሙያዎችን በህግ ለማረም አልተጣደፈም። እንዲያውም የግሉ የህትመት ውጤቶች ገንቢ ሚናቸውን በኃላፊነት ስሜት እንዲወጡ ለማስቻል ከባለድርሻ አካላቱ ጋር ተከታታይ ውይይት እንዳካሄደ ያስታውሳል። አንዳንድ በዘርፉ የተሰማሩ ድርጅቶችና ባለሙያዎች ግን በህገ ወጥነታቸው እንደገፉበትም ይናገራል። አንዳንድ በዘርፉ የተሰማሩ የመገናኛ ብዙሃን ባለሙያዎችና ድርጅቶች ሁኔታውን ከማሻሻል ይልቅ በየጊዜው ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ የመቀስቀሳና የሐሰት ወሬዎችን በመንዛት ህገ መንግስታዊ ስርዓቱ በኃይል እንዲፈርስና ህዝቡ በመንግስት ላይ ያላግባባ ምኔታ እንዲያጣ የሚያደርጉ የወንጀል ተግባሮቻቸውን ገፍተው ቀጥሎበታል ብሏል። በመጨረሻም የፍትህ ሚኒስቴር መግለጫ ቀደም ብሎ የዝረዝራቸውን የወንጀል ድርጊቶች ይፈጽማሉ ያላቸውን መጽሔቶችና ጋዜጦች ስም በመዘርዘር አሳታሚ ናቸው ተብለው በሚጠረጠሩ አካላት ላይ አቃቢ ህግ ክስ መመስረቱን ያስረዳል። ጃኖ፣ ሎሚ፣ አዲስ ጉዳይና እንቁ የሚባሉ መጽሔቶችን እንዲሁም አፍሮ ታይምስ የሚባለውን ጋዜጣ በሚያሳትሙ ተጠርጣሪ አሳታሚዎችና ድርጅቶች ላይ የሀገሪቱ ህግ በሚደነግገው መሰረት በአቃቢ ህግ የወንጀል ክስ እንደተመሰረተባቸው ገልጿል። መግለጫው አክሎም ይህ እርምጃ እንደሚቀጥልም አሳስበዋል። ስማቸው ከተዘረዘሩት የመጽሔት አዘጋጆች መካከል አንዳንዶቹን አግኝቼ ለማነጋገር ያደረግኩት ጥረት አልተሳካልኝም። የፍትህ ሚኒስቴር ስለወሰደው እርምጃ ህጋዊነት በተመለከተ ጠየኳቸው የህግ ባለሙያዎች እንዳሉኝ ከሆነ የእርምጃውን ህጋዊነት ወይንም ህገወጥነት ከወዲሁ መናገር ያስቸግራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ